ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ መካከለኛ ሞገድ፣ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻቸው አድማጮቻችን የዛሬ ማክሰኞ ሰኔ 3 2006 ፕሮግራማችንን ከዋሽንግተን ዲሲ ይዘን ቀርበናል። አዲሱ አበበና ቆንጂታዬ ነን። አራት የኤርትራ ካቶሊካውያን ጳጳሳት ሐዋርያዊው መልእክት በሚል ርዕስ በሀገሪቱ ስላለ ሁኔታ ያቀረቡትን ጽሑፍ የሚቃኝ ዘገባ በምሽቱ አብይ ርዕስ እናቀርባለን። በኢትዮጵያ ድህነት ቀንሷል፣ የዜጎች የነፍስ ወከፍ ገቢ አድጓል ሲል የኢትዮጵያ መንግሥት አስታወቀ። እጅግ በጣም ጨምሯል። የዛሬ አምስት አመት ገደማ ግብርና ሚኒስቴር በምሰራበት ጊዜ ሶስት መቶ አርባ ሰባት ደሞዎች ተከሳይ ነበር። የዛሬ አምስት አመት የሰራዎት ቤት ላይ አንድ እንጨት አጣልኩባትን። ያቅም ማነስ፣ የገንዘቡ መውደቅ፣ የብሩ መውደቅ የኑሮ መወደድ እውነተኛ ገቢ የገንዘቡን የመግዛት ችሎታ የሚገልጽ ቁጥር አይደለም። የባለሙያ አስተያየት ቀደም ያለው ከዚያ በኋላ ደግሞ የህዝብ አስተያየት ነው የሰማችሁት። ንግድና ምጣኔ ሀብት ወደኋላ ላይ ዝርዝሩን ይዞ ይቀርባል። የበጎ ሰው ሽልማት በአዲስ አበባና ግብርናም በሁለተኛው አጋማሽ ይቀርባሉ። ንጉሴ ታምሬ ቅንብሮቹን ይመራል። የዓለም ዜናዎቹ ይቀድማሉ። የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽን አቃቢ ህግ በቀድሞዎቹ የገቢዎችና ጉምሩክ ባለስልጣን ከፍተኛ ኃላፊዎችና በሌሎች ላይ ከመሰረታቸው ክሶች መካከል አሻሽሎ እንዲያቀርባቸው የታዘዘውን ሙሉ በሙሉ አዘጋጅቶ ለማቅረብ እንዳልቻለ ለፍርድ ቤቱ ገልጿል። ለዚህ ተጠያቂውም የፍርድ ቤቱ ሬጅስትራር ነው ብሏል። ፍርድ ቤቱ ተለዋጭ ቀጠሮ መስጠቱን ገልጾ መለስካቸው አመሀ ተከታዩን ከአዲስ አበባ አድርሶናል። የኮሚሽኑ አቃቢ ሕግ በቀድሞ የኢትዮጵያ ገበዎችና ጉምሩክ ባለሥልጣን ዋና ዲሬክተር አቶ መልአኩ ፈንታ በምክትል ዋና ዲሬክተሩ አቶ ገብረ ውሃድ ወለ ጊዮርጊስና በሌሎች የባለሥልጣኑ መስሪያ ቤት አንዳንድ የሥራ መሪዎች እንዲሁም ባለ ሀብቶች ላይ ከመሠረታቸው አያሌ ክሶች መካከል ከ24 የማያንሱ ክሶችን ለዛሬ አሻሽሩ እንዲያቀርብ በፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት ታዞ የነበረ ቢሆንም ክሶቹን አሻሽሩ ለማቅረብ እንዳልቻለ ለፍርድ ቤቱ ገልጿል። ለዚህ ምክንያቱ ደግሞ በተለይ በመዝገብ ቁጥር 14 1356 የቀረቡትን ክሶች በአብዛኛው መልኩ እንዲሻሻሉና ክሶቹም ተነጣጥለው እንዲቀርቡ ጭምር ፍርድ ቤቱ የወሰነ እንደሆነ በማስታወስ ይህንን ዝርዝር ስራ ለማከናወን ግን የፍርድ ቤቱን ብይን ግልባጭ ሬጅስትራር ሊሰጠው እንዳልቻለ ገልጿል። በዚህም ምክንያት በተሰጠው ትዕዛዝ መሰረት ሰርቶ ለማቅረብ እንዳልሆነለትም አብራርተዋል። ይሁንና በሌሎች ሁለት መዝገቦች ላይ እንዲያሻሽል የታዘውን ክሶች አቅርቧል። አንዳንድ የተከሳሽ ጠበቆች ይህን አቃቤ ሕግ በሬጅስትራሩ ላይ ያቀረበውን የስራ ማጓተት እንደ ምክንያት ሆኖ ሊቀርብ አይችልም ሲሉ ተቃውመዋል። ምክንያቱም ሁሉንም ብይኖች የሰጠው ፍርድ ቤት ሆኖ ሳለ አንዱን ለይቶ ማስቀረት አይገባውም በማለት በዚህ ሰበብም ደንበኞቻቸው ፈጣን ፍትሕ የማግኘት መብታቸውም እንደተጓደለባቸው በማስረዳት ለፍርድ ቤቱ አቤት ብለዋል። በአንጻሩ ግን የአንዳንድ ተከሳሾች ጠበቆች ደግሞ አቃቢ ሕግ የገለጸው ቅሬታ ትክክል እንደሆነ መስክረው እነሱም በሬጅስትራር ስራ ማጓተት ተግባር ደንበኞቻቸው መብታቸው እንደተጣበበ አስረድተዋል። ፍርድ ቤቱ የሁሉንም ወገን ክርክር ካዳመጠ በኋላ የሬጅስትራሩን ጉዳይ በተመለከተ የቀረበውን ቅሬታ መሰረት በማድረግ እንደሚጠይቅና እንደሚያጣራ መፍትሄም እንደሚሰጥ አቃቢ ሕግ ግን እስከ መጪው ማክሰኞ ማለትም እስከ ሰኔ አስር ቀን 206 ዓ ም ድረስ የተሻሻሉ ክሶችን ለተከሳሾቹ እንዲያስረክብ አዞ የመጨረሻ ብይን ለመስጠት ለሰኔ 13 ቀን 206 ዓ ም ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን በቀድሞዎቹ የገቢዎችና ጉምሩክ ባለሥልጣን ከፍተኛ ኃላፊዎች በእነ አቶ መላኩ ፈንታ ላይ ክስ ከመሠረተ አያሌ ወራት እንዳለፉ ይታወሳል። መለስካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዓለም ጤና ድርጅት ደብልዩ ኤችኦ ኤርትራን ለሦስት ዓመታት በሚዘልቀው ተዘዋዋሪ የሥራ አስፈጻሚ ቦርድ አባልነት መምረጡ ተነገረ። እንደ ደብልዩ ኤችኦ ገለጣ ምርጫው ይፋ የሆነው የአውሮፓ አቆጣጠር ካለፈው ግንቦት 19 እስከ 24 ጄኔቫ ላይ በተካሄደው 67ተኛው ዓለም አቀፍ ጉባኤ ላይ ነው። አንድ የኤርትራ ጤና ጥበቃ ሚኒስትር አማካሪ ትናንት ሰኞ ለቪኦኤ እንደገለጡት በኤርትራ ጤና ጥበቃ ሚኒስቴር የጤና አገልግሎቶች ኃላፊ የሆኑት ዶክተር ብርሃነ ገብረትንሳኤ በዓለም የጤና ድርጅት ደብልዩ ኤች ኦ ኤርትራን ይወክላሉ። በጄኔቫው የደብልዩ ኤች ኦ ስብሰባ ላይ የኤርትራ ጤና ጥበቃ ሚኒስትሯ ሚስ አሚና ሳለህ ኤርትራ በሚሌኒየሙ የልማት ግቦች ስኬት ካስመዘገቡ አገሮች ውስጥ አንዷ ሆናለች ብለዋል በኬንያዋ የወደብ ከተማ ሞምባሳ ታዋቂ የእስልምና ሃይማኖት መሪ በታጣቂዎች ተገደሉ። ባለፉት ሁለት ዓመታት ኬንያ ውስጥ የተገደሉ አራተኛው የሃይማኖት መሪ መሆናቸው ነው። ፖሊስ እንዳስታወቀው የኬንያ ኢማሞችና የሃይማኖት መምህራን ምክር ቤት ሊቀመንበር ሼክ ሞሐመድ እድሪስ ዛሬ ማክሰኞ ነው ከመስጊድ ሲወጡ የተገደሉት። ለጥቃቱ ኃላፊነት የወሰደ ወገን የለም። ይሁንና ሼሁ ብዙ ጊዜ ከአክራሪ ወጣቶች ሊግ ዛቻ ይደርስባቸው እንደነበረ ተመልክቷል። በዚህም ምክንያት ላለፉት አምስት ወራት ተደብቀው ይኖሩ እንደነበረ ልጃቸው ለጋዜጠኞች ገልጿል። ሰማ ዋሻ ማንቦ ከማ ሀያ ዋቸው እንደ ቤተሰብ ሁሌም ለአባታችን የምንነግረው አለ የሟቹ ልጅ በእርሱ ምክንያት የእምነቱ ተከታዮች እርስ በርሳችን መጣላትና መገዳደል የለብንም የሚል ነበር እግዚአብሔር ይመስገን ምክራችንን በመስማት ዞር ብሎ ቆይቷል ሲል ነው የተሰማው ልጅየው ቀደም ሲል እንዲሁ ከተማይቱ በከተማይቱ ውስጥ በታጣቂዎች የተገደሉት ሶስቱ የሃይማኖቱ መሪዎች በጎረቤት ሶማሊያ ከሚንቀሳቀሰውና የአማጺው ቡድን የአልቃይዳ ትክል ከሆነው አልሸባብ ጋር ንክኪ እንደነበራቸው ይነገራል። ተጠርጣሪ የቦኮ ሐራም አማጽያን ከዚህ ቀደም ከ200 በላይ ልጃገረዶች ታፍነው ከተወሰዱባት ከተማ አጠገብ ሌሎች 20 ሴቶችን ማገታቸው ተገለጠ። የአይን ምስክሮች እንደተናገሩት ከሆነ ታጣቂዎቹ ወደ ሰሜን ምስራቃዊቷ ጋርክሊን ፉላኔ ከተማ ሰፈራ ጣቢያ ሄደው ሲያበቁ ሴቶቹን አስገድደው መኪና ላይ በመጫን ወስደዋቸዋል። የሰፈራ ጣቢያው የሚገኘው ከዚህ ቀደም የልጃገረዶቹ ጠለፋ በተካሄደባት ቺቦቅ ከተማ አጠገብ ነው። ጠለፋው የተካሄደውም ባለፈው ሐሙስ እንደነበር ምስካሪዎቹ ተናግረዋል። መንግስት እስካሁን ስለ ጠለፋው የሰጠው መግለጫ የለም። የናይጄሪያ ጦር ኃይል የቦኮ ሐራምን ጥቃት መቋቋም አልተቻለውም የሚል ተደጋጋሚ ትችትና ነቀፋ እየተሰነዘረበት ነው። በከፍተኛ ድካም ሐኪም ቤት ገብተው የወጡት የደቡብ አፍሪቃው ፕሬዚደንት ጄኮብ ዙማ ከዳግም ምርጫው በኋላ በሚካሄደው በመጀመሪያው የካቢኔ ስብሰባ ላይ እንደማይገኙ ተገለጸ። የፕሬዝደንቱ ቢሮ እንዳስታወቀው ሚስተር ዙማ በዚህ ሳምንት በቤታቸው እረፍት ማድረግ ስላለባቸው ዛሬ ማክሰኞ ፕሪቶሪያ ውስጥ የሚጀመረውን የሶስት ቀናት የካቢኔ ጉባኤ አይካፈሉም። በምትካቸው ምክትል ፕሬዝደንቱ ሲሪል ራምፎሳ የካቢኔውን ስብሰባ እንደሚመሩ ታውቋል። የሰባ ሁለት አመቱ መሪ ባለፈው ቅዳሜ ሆስፒታል የገቡት ሐኪሞቻቸው ምርመራ ካደረጉላቸው በኋላ በሰጧቸው ምክር መሰረት ሲሆን በማግስቱ እሁድ መውጣታቸው ይታወቃል። ፕሬዚደንቱ ስቴት ኦፍ ደ ኔሽን የተባለ ንግግራቸውን በታቀደው መሰረት የዛሬ ሳምንት ማክሰኞ ለሀገሬው ሕዝብ እንደሚያቀርቡም ከወዲሁ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። እስራኤል ለፍልስጤማውያን መንግስት መመስረት እውቅና የማይሰጡትን ወግ አጥባቂ የምክር ቤት አባል ቀጣዩ ፕሬዚዳንት አድርጋ መረጠች። የቀድሞው የምክር ቤት አፈ ጉባኤ ሪውቪን ሪቭሊቭ ዛሬ ማክሰኞ ነው የወቅቱ ፕሬዚዳንት ሺሞን ፔሬዝን እንደሚተኩ ይፋ የተደረገው። እጩው ፕሬዚዳንት ሪቭሊን የፍልስጤምን አስተዳደር በኮንፌዴሬሽን እንጂ በነፃ መንግስትነት አይቀበሉም እንደ ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ሁሉ ሪቭሊንም የሊኩድ ፓርቲው አባል ናቸው። ይሁንና ሁለቱም ያላቸው ወገኖች ይቅርታ ሁለቱም ያላቸው ግንኙነት ጤናማ ካለመሆኑ በላይ ጠበቅ በዛ ያለ የፖለቲካ ስልጣን ያላቸውም ናታኛው መሆናቸው ይታወቃል። በመጨረሻም የዩክራይኑ ፕሬዝዳንት ፔትሮ ፖርሽኖ ተገና ነባዋለ ይህንን ፖሮሼንኮ ነው የዩክራይኑ ፕሬዚዳንት ፔትሮ ፖሮሼንኮ ምስራቅ ዩክራይን ውስጥ ለወራት ከሚካሄደው ጦርነት ለማምለጥ ለሚፈልገው ሲቪል ሕዝብ መተላለፊያ ኮሪዶር እንዲፈቅዱ ለባለሥልጣናቱ ትእዛዝ አስተላልፈዋል። ይህን ትእዛዝ ዛሬ ማክሰኞ ያስተላልፉት ፕሬዚዳንት ፖሮሼንኮ የዩክራይን ወታደሮች ቁልፍ የሆኑ የመንግስት ተቋማትን ከአፍቃሪ ሩሲያ ኃይሎች ለማስለቀቅ በሚወስዱት እርምጃ ተጨማሪ የደም መፋሳስ መኖር የለበትም ብለዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ የፕሬዚዳንት ፖሮሼንኮን መመሪያ ሩሲያ በአድናቆት መቀበሏን ገልጠዋል። በኪይቭ ጉብኝት ላይ ያሉት የዩናይትድ ስቴትስ ወረዳት ውጭ ጉዳይ ሚኒስትር ቪክቶሪያ ኑላን ምስራቅ ዩክራይን ውስጥ ያለውን ሁኔታ ለማረጋጋትና የኢኮኖሚ ልማቶችን ለማገዝ ዩናይትድ ስቴትስ እንደምትተባበር ተናግረዋል። ኑላንድ እንዳክለውም የዩክራይን ህዝብ ላካሄደው ነፃና ሀቀኛ ምርጫ የእንኳን ደስ ያላችሁ ቃላቸውን አሰምተዋል። አሁን እውነተኛው ስራ ተጀምሯል። ሀገሪቱን ወደ ጤናማ ሁኔታ የመመለስ ሀገሪቱን የማጽዳት መልሶ የመገንባትና ለዩክሬን ህዝብ የሚገባውን የተባበረች የበለጸገችና ዲሞክራሲያዊት የአውሮፓ ሀገር የማስረከቡ ስራ ተጀምረዋል። የዩክራይን ውጭ ጉዳይ ሚኒስቴር ትናንት ሰኞ ባወጣው መግለጫ በአሁኑ ወቅት ቁልፍና ወሳኝ በሆኑ ጉዳዮች ከሩሲያ ጋር ስምምነት መድረሱን አመልክቷል። ይህም የምሥራቁን ክፍል ጦርነት እስከ ማቆም እንደሚሄድም ተነግሯል። አድማጮች፣ ዜናው አበቃ። የዓለም ዜናዎቹን አድምጣችኋል። በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አስተናጋጆቻችሁ ቆንጂታዬና አዲሱ አበበ ነን። ለኋለኛው አጋማሽ ካሰናዳቸው ቅንብሮች መካከል አንዱን ለቅምሻ እናሰማ። ቀን ያስችልኝ። ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህና ናቸው ልጆች። መግለጽ እንኳን አስፈላጊ አይሆንም። እውቁ የኢትዮጵያ ቴሌቪዥን የልጆች ጊዜ አዘጋጅ አባባ ተስፋዬን ድምፅ ነው የሰማችኋቸው ስላበረከቷቸው አስተዋጽኦዎች በበጎ ፈቃደኛ ዜጎች በሚሰጠው የሚሰጠውን የበጎ ሰው ሽልማት ከተሸለሙት መካከል አንዱ ናቸው። በሁለተኛው አጋማሽ ዘገባውን ይጠብቁ። በዚሁ በሁለተኛው አጋማሽ ቅድምም እንዳልነው ንግድና መጣኔ ሀብት እንዲሁም ግብርና ተሰናድተዋል። አስተያየቶቻችሁም ጊዜያችንን አይተን እናቀርባቸዋለን። አሁን የምሽቱ አብይ ርዕስ አራት የኤርትራ ካቶሊካውያን ጳጳሳት ወንድምህ የት ነው የሚል ጥያቄ ርዕሱን ያደረገ ባለ ሰላሳ ሶስት ገጽ ጽሁፍ አቅርበዋል። የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት ያሉት ጽሁፍ በኤርትራ ያለውን ተጨባጭ ሁኔታ የሚገመግምና ለችግሮች መፍትሄዎች እንዲፈልጉ ጥሪ የሚያቀርብ ጠለቅ ያለና ጥንቃቄ የተመላበት አቀራረብን ያዘለ ነው። ጽሁፉ ከሚያነሳቸው አበይት ነጥቦች መካከል የኤርትራውያን በብዛት ከሀገር መሰደድና ምክንያቱ፣ የህግ የበላይነት ጥያቄ፣ በሀገሪቱ ያለው የኢኮኖሚ ሁኔታ፣ የትምህርት ይዘት፣ እስረኞች ሰብአዊነትን በተላበሰ መንገድ እንዲያዙና በተቻለ ፍጥነት የፍርድ ሂደት እንዲያገኙ የሚጠይቁና ሌሎች በርካታ ነጥቦች ይገኙባቸዋል። ጽሁፉ የቀረበው በትግርኛ ሲሆን አዳነች ፍስሀዬ በዋና ዋናዎቹ ነጥቦች ላይ አትኩራ ይዛ ቀርባለች። አራት የኤርትራ ካቶሊካውያን ጳጳሳት ሐዋርያዊ መልእክት በሚል ስያሜ ያቀረቡት ጽሁፍ የወጣው እንደ አውሮፓ አቆጣጠር በትንሣኤ ወራት ግንቦት ሀያ አንድ ቀን 2014 ዓ ም እንደሆነ በጽሁፉ መጀመሪያ ላይ ያመለክታል። ጽሁፉ በሀገሪቱ ስላለው ተጨባጭ ሁኔታ ሲያነሳ ሀገራችን ሞልቶ የፈሰሰ ወይም የተትረፈረፈ የተፈጥሮ ሀብት ባይኖራትም እንኳን ፈሪሃ እግዚአብሔር ያደረበት በሃይማኖትና በዘር ሳይለያይ ብዝሃነትን ጸጋና በረከት አድርጎ በመቀበል ተከባብሮ የሚኖር ሰላማዊ ሕዝብ ስላለን አምላካችንን ማመስገን ይገባናል ይላል። አሁንም ቢሆን ወንድምህ የት ነው የሚለው ጥያቄ የከበደው የህዝባችን ህሊና አላቅም የወንድሜ ጠባቂ ነኝ እንዴ ሳይል ሲረዳዳ ሲተጋገዝና ሲጠያየቅ የኖረው ህዝባችን ስር የሰደደ እምነት ስላለው ነው ሲል ጽሁፉ ያስገነዝባል። የኤርትራ ካቶሊካውያን ጳጳሳት ያቀረቡት ሐዋርያው መልእክት አያይዘውም በሜዲትራኒያን ባህር ስላለቁት ኤርትራውያን ጉዳይ ያነሳል። ባለፈው መስከረምና ጥቅምት ወራት ክረምት ያፈራው በሚታፈስበት፣ ሕይወት በሚታደስበት፣ ተስፋ በሚንቀሳቀስበት አዲስ ዓመት ወቅት በሜዲትራኒያን ባህር ላይ የደረሰው የወጣቶች ህልፈት ወይም እልቂት ህዝባችንን በከባድ ድንጋጤና የህሊና መረበሽ ላይ ጥሏል። ይህ ደግሞ ከዚህ በፊትም በየወንዙና በየምድረ በዳው በወንጀለኞች እየተጠለፉ ሲፈጸምባቸው የቆየው ግፍና እልቂት አካል በመሆኑ በፊትም ሆነ አሁን ያለቁትን ማሰብ ይኖርብናል፣ ይላል ጽሁፉ። ወንድምህ የት ነው ያለው እህትህስ? የት ናት ያለችው? በምን አይነት ሁኔታ ይገኛሉ? የሚለውን ጥያቄ ሰፋ ስናደርገው ሀገራችንስ የት ናት ያለችው? በምን አይነት ሁኔታስ ትገኛለች? ወደሚለው ጥያቄ መስፋቱ ግድ ይሆናል ይላል ጽሑፉ። በሀገር ውስጥ ሆኖ ኑሮን ለማሻሻል ከመሞከር ይልቅ መሰደድን መምረጥ በውጭ ሀገራት ተሰደው ከሚኖሩ ሰዎች የሚገኘው ጥቅምን መሰረት በማድረግ ማንነታቸውን በሚገባ ሳያጤኑና ሳያረጋግጡ ልጆቻቸውን በውጭ ሀገራት ለሚኖሩት መዳርም የተለመደ ሆኗል። እንዲህ አይነቱን ብዙ ገንዘብ የሚፈስበትን ሕገወጥ ጉዞን ለመግታት የሚደረገው ቅጣትም ሆነ ምክር ካልሰራ ለምን ሌላ መንገድ አይፈጠርም? ካለ በኋላ ጽሑፉ በተለይም ወጣቶች ወደ ውጭ መሄዱን የሚመርጡበት ምክንያት ምን እንደሆነ ያብራራል። ትልቁ ችግር በተለይም ወጣቱ ትውልድ ሀገር ውስጥ ሆኖ የሚመኘውን ነገር ሁሉ ለማግኘት ተስፋ የሚያደርግበት መጻኤ ሁኔታ ስለማይታየው እንደሆነ ያመለክታል። ምናልባት የወጣቶችን ከሀገር መውጣት ያስከተለው ሰላም ወይም ጦርነት በሌለበት የተንጠለጠለ ሁኔታ መኖር ከሆነ የዓለም አቀፍ ማህበረሰብ የሚገባውን ተግባር ባይፈጽምም እንኳን መድኃኒቱ ያለው በእጅህ በመሆኑ ሰለባ የሆነው ወገን ጥቅሙን መሰረት በማድረግ መፍትሄ ለማግኘት መጣር ይገባዋል። ሀገርንና ሕዝብን ከማይጠቅመው ሰላም ወይም ጦርነት ከሌለበት ሁኔታ እንዲወጣ መደረግ ይኖርበታል ሲል ጽሑፍ አስገንዝቧል። ለውጥ ፈላጊው ወጣት ኃይል እዚህ ያላገኘውን ነገር በውጭ ሀገራት ለማግኘት የሚጎርፈውና ሰለባ የሚሆነው እዚህ ያለውን የኑሮ ሁኔታ ለመሸከም ስላቃቶ እንደሆነ መልእክቱ ያሳስባል። ህዝባችን ብዙ ቁስሎችን ተሸክሞ እንደሚንቀሳቀስ በቀላሉ የሚስተዋል ጉዳይ ነው። ድህነት፣ ኤች አይቪ ኤድስን የመሳሰሉት በሽታዎች፣ የልጆቹ መሰደድና ተያያዥ ነገሮች ገሚሱን ለሞት ሌሎቹን ደግሞ ለስቃይ ዳርገዋል። መሬቱም ወደ ምድረ በዳነት እየተለወጠ ነው። ሆኖም ሀገራችንን የከዳው መሬቷ ብቻ አይደለም። ዋናውና ትልቁ ችግር የሰዎቿ ወደ ውጭ ሀገራት ሞግረፍ ነው። የሚሰደዱት ወጣቶች ብቻ ሳይሆኑ በመካከለኛ ዕድሜ ክልል ያሉትም ጭምር ነው። ቤተሰቦች ሳይቀሩ ልጆቻቸውን ለማየት ወደ ውጭ ሀገራት ሲሄዱ መኖሪያ ፈቃድ አውጥተው እዛው ይኖራሉ። አንድ የወጡት ዜጎች ወደ ሀገራቸው ሲመለሱ የሚታዩትም ጥቂቶች ናቸው። በውጭ ሀገራት የተወለዱት የኤርትራውያን ልጆችም ብዙ ፍቅር ሊኖራቸው አይችልም። በአጠቃላይ ሀገሪቱ የምታጣው ከሀገር የወጡትን ዜጎቿን ብቻ ሳይሆን በሀገራቸው ሊያፈሯቸው የነበሩት ትውልዶችንም ጭምር ነው። ስለሆነም ሀገሪቱ የሰዎች ወይም የዜጎች ደሃ እየሆነች በመሄድ ላይ እንዳለች በግልጽ የሚታይ ነገር ነው። ሀገር የምታምረውና የምትደምቀው በሕዝቧና በዜጎቿ ነው ሀገር ካለ ሰው ሀገር ሊሆን አይችልምና ሲል የኤርትራ ካቶሊካውያን ጳጳሳት ያቀረቡት ጽሁፍ ያሳስባል። በአንድ ሀገር ውስጥ ሰላም፣ ሀብትና የስራ ዕድል ካለ የመሰለህን ለመናገር የሚችልበት፣ ሰርተህ የምትኖርበት ሀገር ከሆነ ማርንትቶ ማር ፍለጋ የሚሄድ ሰው ስለማይኖር ወደ ስደት አሻግረው ከማየትና ከመሰደድ ይልቅ ከስደት እየተመለሱ ወደ ሀገራቸው የሚጎርፉ ወጣቶች እንዲኖሩን ግድ ይላል። ምክንያቱም ለሕዝቧና ለዜጎቿ የቆመችው ሀገር እንጂ ሰው እንዳልሆነ በተግባርና በተጨባጭ እያየን ነውና ይላል ጽሁፉ። የኤርትራ ካቶሊካውያን ጳጳሳት ሐዋርያው መልእክት ያነሳቸውን ሌሎች ነጥቦች በንግቡ ፕሮግራማችን እናቀርባለን። የናይጄሪያ ጽንፈኛ ቡድን ቦኮ ሐራም አባላት መሆናቸው የሚጠረጠር ከሦስት መቶ በላይ የሚሆኑ በከባዱ የታጠቁ ነውጠኞች ሰሜን ካሜሩን ውስጥ ጥቃት አድርሰዋል። ነውጠኞቹ በምትባለዋ መንደር ላይ ባደረሱት ጥቃት ቤተ ክርስቲያን አቃጥለዋል፣ ንብረት ዘርፈዋል። ሞኪ ኤድዊን ኪንዜካ ከያውንዴ ለቪኦኤ ዘግቧል። ሰሎሞን ክፍሌ ያቀርበዋል። ከሰሜን ካሜሩን ጎርሲ ቱሩ መንደር ሸሽተው የወጡ ነዋሪዎች በሙሉ ከጽንፈኛው ሙስሊም እስላማዊ ቡድን ቦኮ ሐራም ጥቃት ይጠብቃቸው ዘንድ ለፈጣሪያቸው ይጸልያሉ። መንደርተኞቹ አካባቢያቸውን ለቀው ለመውጣት የተገደዱት የጽንፈኛው ቡድን አባላት መሆናቸው የሚጠረጠር ከሦስት መቶ በላይ ከባድ መሣሪያ የታጠቁ ነውጠኞች ዘረፋ ቤት ማቃጠልና ንብረት ማውደም ከጀመሩ በኋላ ነው። ሙሳ ሳምቦ ወደ ዋና ከተማዋ እንዲመጡ በባለሥልጣናት የተጋበዙ የመንደር ሽማግሌ ናቸው። ወረራውን ያካሄዱት ነውጠኞች ላለፉት አምስት ቀናት ያህል በጎርሲቱሩ ኮረብቶች ላይ ሸምቀው ቆይተዋል ሲሉ ዛሬ ለቪኦኤ አስረድተዋል። ቱታ ኮማንሴ ቫንድሬዲ ኦዘንቪሮን 17 ሙሳ ሳምቦ በፈረንሳይኛ ያሉት ጥቃቱ ባለፈው አርብ ከቀኑ 11 ሰዓት ላይ የተካሄደው ከባድ ዝናብ መጣል እንደጀመረ ነው። ጥቃቱን ተከትሎም ንብረት፣ ገንዘብ ገንዘብና ቁሳቁስ ዘረፋ ተካሂዷል ብለዋል። አንዳንዶቹ ኮረብታዎቹ ላይ የመሸጉ ታጣቂዎች የካሜሩን ወታደሮችን እንቅስቃሴ ከርቀት ይቆጣጠሩ እንደነበርና ከሁለት ሰዓት በኋላም ከደረሱት ወታደሮች ጋር የተኩስ ልውውጥ ማካሄዳቸውን የመንደሪቱ ሽማግሌ ሙሳ ሳምቦ አብራርተዋል። የካሜሩን የማስታወቂያ ሚኒስትርና የመንግሥቱ ቃል አቀባይ ኢሳ ሺሮና በበኩላቸው ለቪኦኤ እንደተናገሩት በውጊያው ላይ በርካታ የወራሪዎቹን የቦኮ ሐራም አባላት ጨምሮ አንድ የመንግሥቱ ወታደርና ሌላ አንድ መንደርተኛ ተገለዋል ብለዋል። አውር ዲፌንስ ፎርሲስ ሬስፖንደድ አንድ ዋን ኦፍ ደር ቬሂክል የመከላከያ ኃይሎቻችን ለወራሪዎች ጥቃት ምላሽ ሰጥተው ከተሽከርካሪዎቻቸው አንዱንና ክላሽንኮቭ ጠመንጃ ይዘዋል። ሽንፈት የደረሰባቸው ታጣቂዎች ፈርጥጠው ወደ ናይጄሪያ ግዛት በመግባት ተሰውረዋል። ሽማግሌው ሙሳ ሳምቦ ግን ወራሪዎቹ ወደ መጡበት ወደ ናይጄሪያ ሸሽተው ተመልሰዋል የሚለውን የካሜሩኑን ማስታወቂያ ሚኒስትርና የመንግሥቱን ቃል አቀባይ ኢሳ ሺሮማን መግለጫ አይቀበሉም። የቦኮ ሐራም ነውጠኞች ከመሸጉበት ተራራ ላይ የካሜሩን ወታደሮች መውጣት አልቻሉም፣ ሲሉም ተከራክረዋል። ለማንኛውም የቦኮ ሐራም ታጣቂዎች መሆናቸው የሚታመን የሰባት ሰዎች አስከሬን በካሜሩን ወታደሮች ተነስቶ እዛው መንደር ውስጥ የተቀበረ ሲሆን የሌሎች ግን በነውጠኞቹ ወደ ጫካ ውስጥ መወሰዱ ተገልጿል። ይህ የአሁኑ ጥቃት የደረሰው የካሜሩን መንግሥት በቦኮ ሐራም ላይ ጦርነት ካወጀና ቡድኑ ከዚህ ቀደም በሚንቀሳቀስባቸው አካባቢዎች ወታደሮቹን ካሰፈረ በኋላ መሆኑ ታውቋል። አድማጮች፣ የዓለም ዜናዎችንና የዘገባዎቹን ክፍለ ጊዜ ያጠናቀናል። መደበኛ ፕሮግራሞቻችንን ወደያዘው ሁለተኛው አጋማሽ ከመሻገራችን በፊት ከእናንተ ከደረሱን አስተያየቶች ጥቂቱን እናሰማችሁ። እንደማዋላችሁ እና ቮይስ አሜሪካ የአማርኛ ዜና አስተላላፊዎች ከአዲስ አበባ የምታደርጉት ነገር በቤተ ምሳ ስራሉ በጣም ቆንጆ ነው። እናመሰግናችኋለን በምትሰሩት በምታሰሙን በኢትዮጵያ ውነታችሁ። ባለፈው አንድ እህት የደውላ ስለ ኢትዮጵያ ሴቶች በውጭ ሀገር ለሮጡት የሆነ አስተያየት ሰጥታ ነበር። እህት የተናገረችው ነገር ትንሽ ከበድ ያለ ነው። አንድ ሰው ለመኖር ሲል እንጂ ኢትዮጵያን ጠልተው አይመስለኝም በዛ ሀገር በአሜሪካ ውስጥ እንኳ የኢትዮጵያ ተወላጆች የአሜሪካ ወታደር እንዳሉ ማንም ያውቃል። ዜግነት ምትንወስድ እንኳ ወታደር ትሆናለሁ ቢሉ እሆናለሁ ነው ምንለው ለምን ግዴታ ለእንጀራት ይባላል እ የኢትዮጵያን የጠሉ አይመስለኝም። ለመኖሪያ ወይም ለእንጀራ ሲሉ የሮጡት እንጂ ወረቀት ይቀበሉ የሚሰጣቸው ወረቀት የተወለዱበት ሀገር ኢትዮጵያ ነው መጀመሪያ የሚናገረው እና ዜግነታቸውን ቢቀይሩም ወይም ለሌላ ሀገር ቢሮጡ ኢትዮጵያን የጠሉ አይደሉም። እግዚአብሔር ይስጥልን። እግዚአብሔር ያክብራችሁ። አዲስ አበባ መሰርቱን ጋዜጠኞች እግዚአብሔር ይጠብቃቸው። አመሰግናለሁ እንደምንላችሁ። እኔ አቶ አድማሱ ባላለሁ የደወልኩት ለአንዳንድ ብታስተዋውቅልን ወንም ብትረዱ የሚፈልጌ ነው። ኢትዮጵያ ወደ ስድስት ሰባት ጊዜ ገብቼ ነበርኩ። ስገባ አንዳንድ ነገሮች አይቼ እርዳታ የሚፈልጉ ድሀዎች በእግራቸው የሚፏቀቁ ብዙ ነገር የሚያወስላየው በብዙ ሕክምና ቤት ወልቼያ አልጋ ይሰጣሉ። አሜሪካ ውስጥ ሕክምና ቤቶች እኛ ኢትዮጵያን ተረዳድተን ወደ አገራችን የምናስገባበት አይዲያ ካላችሁ ፕሊስ ኢትዮጵያን እንተባበርና እቃ ወደ በነጣት የኢትዮጵያ መንግስት ጠይቀን እንድናስገባ ኢትዮጵያ እንድንተባበር ጠይቃለሁ። ተረዳድተን ወደ አገራችን ህዝብ ህዝባችን በእግሩ በእጁ ትንፏቀቅ በጣም አዝኜ ነው የመጣሁት። ጥቁር አንበሳ መጀ ጠይቅያቸው የሆነ ድርጅቶች ጠይቅ ነው ያሉኝ። በነጣ ብዙ የሚሰጥ አልጋ በማዳመጫ ወልቻያ የሚሰጥ ብዙ ህክምና ቤት በነጣ የሚሰጥ። እኛ ኢትዮጵያን ተባብረን እንዴት አድርገን የምናስገባበት አይዲያ ካላችሁ፣ ኢትዮጵያውያን እባካቸው እንተባበር። እኔም ሆነ ከዚ ካለውበት ከተማ እንደሚሰጡ ወይንም ብዙ ነገሮች የሚሰጡ በነጣ አሉ። እኛ ኢትዮጵያውያን እንተባበርና ወደ ሀገራችን እናስገባው እባካችሁ። እናንተ ቦይዛ መልካም አይዲያ ካላችሁ እባካችሁ። ባለፈው ዶክተር አነጋግራችሁ ነበር። እኛ ዶክተር ደግሞ አይዲያ ካላቸው ሊያነጋግሩኝ ደስ ይለኛል። እኔ እንደገና አዳምቼ እደውላለሁ። እኔ አድማሱ ታላለሁ የደወልኩት ከኤምኤን ምንሰውዳ ፕሊስ። እና እንተባበርና ዕቃ ወደ ሀገራችን እናስገባ፣ ብዙ ነገሮች በነጣሉ። አስተያየት የላካችሁልንን ሁላችሁንም እናመሰግናለን። ነፃው የአስተያየት መቀበያ ቁጥራችን 202 2059942 የውስጥ መስመር 14 ነው። በምትሰሙት መመሪያ መሰረት ላኩልን። አዲሱ ወደ ኢሜይሉ አድራሻ ከመሄዳችን በፊት ግን አቶ አድማሱ ለጠየቁት ጥያቄ አድማጮቻችንም የሚያካፍሏቸው ሀሳብ ካለ ወደ እኛ ቢልኩት እኛ መልሰን እሳቸው እንዲሰሙ እናደርጋለን። ቢሮ ስንመለስ እንፈልጋለን። ስልክ ከተወ በተለይ ደውለንላቸው ልንማከር እንችላለን። ጥሩ ነው ግን አንድ ለግለሰብ ቢልኩት አይሆንም። መንግሥታዊ አካል ወይም። የበጎ አድራጎት ስራ የመንግስት ፈቃድ ያለው ነው። ለምን ቦሌ ሲደርስ እቃው ቀረጥ ክፍሏል። ቀረጥም አለ። ችግር እንዳይኖር የነጻ ስጦታ መሆኑ መንግስት አውቆት እና ስልካቸውን ከተዉ እናማክራቸዋለን። መልካም፣ ከዚህ በፊት ይህንን ያደረጉ የሞከሩ ካሉ ደግሞ ልምዳቸውን ቢያካፍሏቸው። እንግዲህ ይህንኑ ወሬውን ማለት ሀሳብን ወዲያ ወዲህ ለማንሸራሸር ይሄ የአስተያየት መቀበያው ያገለግላል። ተጠቀሙበት። መልካም በኢሜይል ነው የምጠቀመው፣ እኔ ምትሉ ደግሞ እንደምትይው እኔ ስልክ አልደውልም፣ ኢሜይል ነው የሚሻለኝ ከተባለ ሆን አት ቪኦኤ ኒውስ ዳት ካም ነው። አሁን የአሜሪካ መዝናኛ ክፍለ ጊዜ የኒውዮርክ የትያትር ዓለም በየዓመቱ ለሚዘጋጀው የአሜሪካን ትያትር አንድ ክፍል ለሆነው ቶኒ አዋርድስ ቶኒ ሽልማት ይወጣል። ብሮድዌይ የሚያመርታቸውና የሚያወጣቸው እጅግ የተመረጡ የሚባሉ ድራማዎች፣ የሙዚቃ ስራዎች፣ በድጋሚ የተሰሩ የቀድሞ የፈጠራ ጥበብ ውጤቶች ሁሉ ለኦስካር መሰሉ ሽልማት ሊታጩ አደባባይ እየወጡ ይጋፋሉ። ከትናንት በስቲያ እሁድ ምሽት የተካሄደው 68ኛው የዘንድሮ ቶኒ አዋርድ ወይም ሽልማት ልብ በማንጠልጠልም የሚሆን በአቀራረብ ድንቅ ነበር ይላል ኒውዮርክ የሚገኘው አዳም ፊሊፕ ባስተላለፈው ዘገባ። የዛሬው የአሜሪካ መዝናኛ አዘጋጅ ሰሎሞን አባተ እንዲህ አዘጋጅቶታል። ቶኒ ናይት ሲመራው በነበረ መድረክ ላይ በዚያ አዳራሽ ውስጥ ለነበሩ እጅግ የተዋቡ በጌጣጌጥ ያሸበረቁ ወይዛዝርትና በተክሲዶ የዘነጡ ወንዶች ተዋናዩ ሂው ጃክማን ኦን ብራድዌይን ሲያንቆረቆረውና ሲያወርደው በእውኑ የዘነበው አድናቆት አየሩን ያጣበበው እስኪመስል እጅግ ብዙ ነበር። በጣም ልብ አንጠልጣይ ሁኔታ ነበር። በስፍራው ከሀያ ስድስቱ የቶኒ ምድቦች በእያንዳንዱ ውስጥ አፍጥጠው ከተሰለፉ አምስት ተፎካካሪዎች የሚያሸንፈው ማን ይሆን? የአሜሪካን ቴ ኦድራ ማክዶናልድ እስከ ዛሬ ማንም ታድሎለት በማያውቅ ሁኔታ ስድስተኛውን ቶኒ ሽልማት ተቀዳጀች። ማክዶናልድ ይህንን የምርጥ ተዋናይት ሽልማት የወሰደችው ትንግርት ነበረች የምትባለውን የጃዝ ዘፋኝ ቢሊ ሃሊደይን ስትጫወት ላሳየችው ብልጫ ነው። ማክዶናልድ ትሮፊዋን ወይም ዋንጫዋን ስትቀበል የምታሰላስለው የምትናገረውም ታሪክ ላይ ቆማ ነበር። እኔ የቆምኩባቸው የደፋርና ጀግና ሴቶች ብርቱ ትከሻዎች ምስጋናዬ ድረሳቸው። እኔ አሁን የቆምኩት በሌና ሆርንስ ትከሻ ላይ ነው፣ በማያንጀሎ ትከሻ ላይ ነው፣ በዳያን ካሮል እና በሩቢዲ ትከሻዎች ላይ ነው። ከሁሉም በላይ ደግሞ ቢሊ ሆሊዴይ ውድ ቢሊ ሆይ፣ በዚች ምድር ላይ በኖርሽባቸው ዓመታት ያገኘሻቸው እኮ ከሚገባሽ በእጅጉ ያነሰ ነው። ቢሊ፣ ይህ ሽልማት ያንቺ ነው። የበዛ ምስጋናዬም ላንቺ ይሁን። የሮበርት ሸንካኑ ኦል ዘ ወይ እስከ ፍጻሜው ደግሞ ምርጥ ድራማ ተብሎ ተሸለመ። ድራማው የሚተርከው የአሜሪካ ፕሬዚደንት ሊንደን ጆንሰን እጅግ ተጠራጣሪና ወላዋይ እንዲሁም የማይተማመኑበት የተወካዮች ምክር ቤት ሥራ ላይ በነበረበት ዘመን በአውሮፓውያኑ አቆጣጠር በ1964 ዓ ም ልክ የዛሬ 50 ዓመት ማለት ነው የፈረሙትን በአሜሪካ የዘር መድሎን የማኅበራዊ ፍትህን መጓደል ህገወጥ ያደረገውን የሲቪል መብቶች ድንጋጌ ለማጽደቅና ሕግም ሆኖ እንዲወጣ ለመፈረም የፈጸሙትን ብልህነት የሞላበት አመራር ተግባር ነው። ቀጥሎ በምትሰሙት የድራማው ቅንጫቢ፣ ፕሬዚደንት ጆንሰን በድንጋጌው ተቀናቃኞች ላይ ይሳለቃሉ። ኦል ደ ዌይ ላይ የተጫወተው ብራያን ክራንስተን ነው። ይህኮ የህገ መንግስቱ ጉዳይ ስለ ህገ መንግስቱ የመጨነቅ አይደለም። ይልቅ ምንም ባላገኙት ወይም ባጡት መስዋዕትነት ላይ ተንጠላጥለው ለመቀጠል የሚፈልጉት እዚያው ለመቆየት የመሻታቸውና በዚያም ደግሞ ተደላድለውና ተመቻችተው የመኖራቸው ጉዳይ እንጂ። ተዋናይ ክራንስተን ምርጥ ተዋናይ ተብሎ መመረጡ የታወጀ ጊዜ መተንፈስ ከብዶት ለመናገርም ቃላት አጥረውት ነበር። ቶኒ ምሽት የከትናንት በስቲያው ብዙ የሙዚቃ ድግስና ግብዣዎችም ነበሩበት። በጣም የተወደዱ የዛሬ 43 ዓመት የወጣው ሽመና አልበም ላይ ወጥቶ የነበረው ነገም ትወደኛልህ ያንን የተዋበና የተደነቀ ታዳሚም አስደሰተው። ደግሞም ዘፋኟ ጄሲ ሚልየር ምርጥ ተዋናይት መሆኗ ተነገረበት። ወላጆቼ ተዋንያን ናቸው። አራት ልጆችን አሳድገው ሁላችንንም ለኮሌጅ አብቅተዋል። በጣም እወዳችኋለሁ፣ እውነቴን ነው። የሰውየው የፍቅርና የግድያ መመሪያ ጀንትልማንስ ጋይድ ቱ ላቭ ንድ መርደር አስቂኝ ጨዋታ ወይም ኮሜዲ ነው። ምርጥ ሙዚቃዊ ድራማ ተብሎ ተሸልሟል። ሽልማቱንም በጨዋታውና በመላ ብሮድዌይ ስም ፕሮዲውሰሩ ጄ ፓርነስ ተቀብሏል። Thank you for embracing that gift, and thank you for giving us another one! ሶሎሞንን ለዚህ አዝናኝ ቅንብሩ እናመሰግናለን በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የሚተላለፈው የማክሰኞ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል አብራችሁን አምሹ ወደ ሁለተኛው አጋማሽ መሻገራችን ነው በበጎ ፈቃደኝነት በተሰባሰቡ ኢትዮጵያውያን ዘንድሮ ለሁለተኛ ጊዜ በተካሄደው የበጎ ሰው ሽልማት ከልዩ ልዩ ዘርፎች የተመረጡ ሰባት ኢትዮጵያውያን አሸናፊዎች ሆነዋል። በኮሚቴው ሲካሄድ የቆየው ሽልማት ከሚቀጥለው ዓመት ጀምሮ እውቅና ባለው ተቋም እንደሚቀጥል አዘጋጆቹ ተናግረዋል። ባለፈው ቅዳሜ በአዲስ አበባው ኢሊሊ ሆቴል ነው ኢሊሊ ሆቴል የተካሄደው ሥነ ሥርዓት ተከታትሎ እስክንድር ፍሬው ቀጣዩን ዘግቧል። ጠናስ ልጆች የዛሬ አበባዎች የነገ ፍሬዎች፣ እንደምን አላችሁ ልጆች? ደህናናችሁ ልጆች። ባለፈው ቅዳሜ የተካሄደው የበጎ ሰው የሽልማት ስነ ስርዓት የኪነ ጥበብ ዘርፍ አሸናፊ የሆኑት የ91 ዓመት አዛውንት አባባ ተስፋዬ ወይም ተስፋዬ ሳህሉ የረጅም ዓመታት የቴሌቪዥን አገልግሎታቸውን ወደ ኋላ ተመልሰው ያስታወሱበት ነው። በጣም ጥሩ ልጆች። ባልኩች በል ከወዲህ በኩል ያለው አንተ አንቺ ሕጻናትን በያሉበት በማገልገል የቴሌቪዥን መስኮት አርበኛ የሆኑት ተስፋዬ በየቤቱ ቤተኛ ሆነው ለዛ ባለው አቀራረብ በማይሰለቹ አባታ የምክሮቻቸው ተወዳጅነትን አድናቆትን አትርፈዋል። ተስፋዬ በቲያትር ቤት በተዋናይነት ማገልገላቸውን ጨምሮ በልዩ ልዩ የሙያ መስኮች ውስጥም አልፈዋል። በአዲስ አበባው ኢዲሊ ሆቴል በተካሄደው የሽልማት ስነ ስርዓት ላይ እንደተገለጸው ግን ይበልጥ ያስወደዳቸው ይህ በኢትዮጵያ ቴሌቪዥን የልጆች ፕሮግራም ያደረጉት አስተዋጽኦ ነው። የኢትዮጵያ ቴሌቪዥን በ1957 ሲቋቋም እርሳቸውም ህዳር አንድ ቀን የዛሬ አበባዎች የነገ ፍሬዎች ብለው ለመጀመሪያ ጊዜ ቀረቡ ይላል ሽልማቱን አስመልክቶ በአዘጋጆቹ የታተመው መጽሔት። በዕለቱ ለሽልማት ከተጠሩት ሰዎች ሁሉ የበለጠ ትኩረት የሳቡትም እንደዚህ ለረጅም ዓመታት ለተመልካች ቅርብ ሆነው በመቆየታቸው ነው። ሽልማቱ የተሰጠው በሰባት ዘርፎች ነው። በዚህም መሰረት በባህል ቅርስና ቱሪዝም ዘርፍ የሐረር ሸሪፍ ሙዚየም መስራችና ባለቤት ሼህ አብዱላሂ ሸሪፍ አሸንፈዋል። የኢትዮጵያ የልብ ሕሙማን ህጻናት መርጃ ድርጅትን የመሰረቱት በኋላም የልብ ማዕከል እስከ ማቋቋም የደረሱት ዶክተር በላይ አበጋዝ በሰብዓዊ አገልግሎት ዘርፍ ተሸልመዋል። በንግድ ኢንዱስትሪ፣ ግብርናና ኤንትርፕሬነርሺፕ ያሸነፉት ደግሞ የሶል ሪብልስ የጫማ አምራች መስራች ቤተልሔም ጥላሁን ናቸው። አያሌ የአፋር ልጆችን ፊደል አስቆጥረዋል፣ ለከፍተኛ ማዕረግም አድርሰዋል የተባሉት የአፋር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮናስ ማህበራዊ አገልግሎት፣ ሀገራዊ ሰላምና እርቅ በተሰኘው ዘርፍ አሸናፊ ሆነዋል። አንጋፋው ጋዜጠኛ ዲፕሎማትና ደራሲ አምባሳደር ዘውዴ ረታ በጥናትና ምርምር ዘርፍ ተሸላሚ ሆነው ተመርጠዋል። ሰባተኛው ዘርፍ መንግስታዊ ኃላፊነትን በብቃት መወጣት የሚል ሲሆን ለረጅም ዓመታት ሀገራቸውን ያገለገሉት ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ ተመራጭ ሆነዋል። የበጎ ሰው ሽልማት የተጀመረው ባለፈው የ2005 ዓ ም ነው። በበጎ ፈቃደኝነት በተሰባሰቡ ኢትዮጵያውያን። አምና አምስት ዘንድሮ ደግሞ ሰባት ሰዎች የተሸለሙበት ሂደት የተመራውም እነዚሁ ኢትዮጵያውያን ባቋቋሙት ኮሚቴ ነው። የኮሚቴው ሰብሳቢ ተነባቢ በሆኑ ስራዎቹ የሚታወቀው ዲያቆን ዳንኤል ክብረት የዘንድሮው ሂደት ከአምናው በተሻለ ሁኔታ መካሄዱን ገልጿል። አንደኛ ዘርፎቹ ተጨመሩ በሰባት ዘርፎች ሆኖ ሁለተኛ፣ ስነስርዓቱም እንደምታየው አምና በጠባቡ ነበር የሰራ ነው። ልምዱም ስላልነበረን ደፍረን አንግባበት ብለን በጠባቡ ሰራ ነው። ዘንድሮ ከታህሳስ ወር ጀምሮ ነው የሄድንበት። እንደዚህ በጣም የሚያስደስት እና ሁሉን የሚያካተተ መሆኑ ከተለያዩ ቦታዎች ከተለያዩ እምነቶች ከተለያዩ አይነት ዳራዎች የመጡ ሰዎች መሆናታቸው በጣም ራሱ ልዩ ነው ለእኔ ለራሱ ተአምሩ ነው። ኛለ ለእናንተ ለአዘጋጆቹ እንግዲህ በኮሚቴ ደረጃ ተደራጅታችሁን እስካሁን ትንቀሳቀሱና ዋነኛው ፈተና ምን ነበረ? ይሄንን የሽልማት ስነ ስርዓት ስራ ስታዘጋጁ መረጃ ማግኘት። ስለ ኢትዮጵያውያን ሰዎች ምንም ነገር አታገኝም። ስለ ውጩ በአንድ ጊዜ ጉግል አድርገህ ታገኛለህ። ስለ ኢትዮጵያውያን ግን ራሳቸው እንኳ ሂደን ብዙ መረጃ የላቸውም። እና እሱም ማጠናቀር ለኛ በጣም ትልቁ ስራችን ነበር። ወደፊትም እንዲሆን ፈተና ይሆነናል። ምንለው አንዱ እሱ ነው፣ መረጃውን መሰብሰብ። ለከባዱ ፈተና እሱ ነበር። ጓደኞቻችን ሰዎች፣ ቤተሰቦቻቸው፣ ጋዜጠኞች የተለያዩ አካላት ባይተባበሩ ኑሮ በጣም አናገኙ። በዚህ ላይ ዳንኤል፣ የሽልማት ድርጅቶች ነበሩ እዚህ አገር ከዚህ በፊትም ይታወቃሉ። የተወሰነ ጊዜ ሸልመው ይቆማሉ። ይሄኛው ለመቀጠሉ ዋስትናው ነው ምንድን ነው የሚል ጥያቄ ሊነሳ ይችላል። ሰው በፊት የነበረውን ተሞክሮ በማየት በጣም ብዙ ሰው ነው የሚያነሳው። ልክ ነህ። እኛ እንግዲህ ከፈጣሪ በታች እስካሁን ድረስ ስንሰራ ሰው ድጋፍ ባይሰጠን በአቅማችን እንሰራለን ብለን የተነሳ ነው እና እንቀጥላለን። እኛ እስከ መጨረሻው የመሄድ ሁሉም ተባባሪ ነው። መንግስት ተባባሪያችን ነው ሚዲያዎች ተባባሪዎቻችን፣ ነጋዴዎች ተባባሪ። በቃ የጠየቅነው ያልተባበረን የለም። ስለዚህ ይሄ በጎ መንፈስ ይዘን እንቀጥላለን ብለን ግን የሌሎቹ እገዛ ነው ዋስትናው። ሌሎቹ ካገዙን እንቀጥላለን። እናንተ እንግዲህ ገና ሁለት አመታችሁ ነው። ረጅም አመታት የሰሩ የሽልማት ድርጅቶች እንኳን በሽልማት ማግስት ወይ ገና ከሽልማቱ ጊዜ ጀምሮ እነማን መሸለም ነበረባቸው፣ ማን ቀረ፣ ማን ተተወ የሚሉ ጥያቄዎች መነሳት ይጀምራሉ። አሁን ምናልባት እኔ ከሰው መሀል ነበር የተቀመጥኩትና ለምሳሌ በበጎ አድራጎት ዘርፍ ሚስተር ካርላይንዝ በቅርቡ ያረፉት የክብር ዜግነት ያላቸው ኦስትሪያዊ ለምን አልተሸለሙ የሚሉ ከአሁኑ እናንተ ጋር እየደረሱ እንደ አይነት ነገሮች የሚጠበቁ ናቸው በየትኛውም የሽልማት ድርጅት ብዬ ልክነ እንግዲህ ሁሉን የሚያረካ ፈጣሪ ብቻ ነው። ሰው ሰርቶ ሁሉን ሊያረካ አይችልም። ስለዚህ እንሳሳታለን። ስህተታችን እያረምን እንቀጥላለን። በ በስህተታችን ምክንያት አንቆም። ልንሳሳት እንችላለን። እያረምን ግን እንቀጥላለን። እነዚህ እንዲህ ከሰማንያ ሚሊዮን ህዝብ እኮ እኛ ሰባት ነው የሸለም ነው ስለዚህ ሊቀሩ የሚችሉ በጣም ብዙ ሰዎች እንዳሉ እየታወቀ ነው። ስለዚህ የቀረውን ትተን የተሰራ ነው። እኛ ማሰብ የምንፈልገው እነዚህን ሰዎች ብዙዎች እንድናስብ አብረው ያደ አበባ ተስፋዬ ሲሸለሙ እኮ በጣም ብዙዎች ነው አብረን የምናስባቸው፣ እና እነዚህ አርአያ ናቸው እንጂ ወይም አንድ አይከን ናቸው እንጂ ሁሉን መሸለም ስለማይቻልና ልንሳሳት እንችላለን። ግን ከስተታችን እየታረም እንቀጥላለን። የሽልማቱ ስነስርዓት በርካታ እንግዶች፣ የመገናኛ ብዙኃን ባለሙያዎችና ሌሎች ታዋቂ ሰዎች የተገኙበት ነው። አስተያየት የሰጡ አንዳንዶችም ሂደቱ አበረታች፣ ጅምሩም ተስፋ የሚጣልበት መሆኑን ተናግረዋል። ከእነዚህ አንዱ ወጣቱ ገጣሚና የሬዲዮ ፕሮግራም አዘጋጅ ቴዎድሮስ ጸጋዬ ነው። እንግዲህ መጀመሪያ ሲጀመር ባለፈው ዓመት በዳንኤል ክብረት እይታዎች ብሎግ ላይ ነው የተጀመረው ነገሩ። እዛ ላይ አምስት ሰዎች ተሸለሙ። አሁን ያንን ፈለግ በመከተል ሰዎች በሰጡት ድጋፍ አሁን ወዳለበት ደረጃ ደርሷል። በሚቀጥለው ዓመት ደግሞ ተቋም ይሆናል ተብሏል። እንግዲህ እንደሰማነው እና ይሄ በጣም ተፈጥሯዊ የሆነ የእድገት መንገድ ነው ብዬ ነው ማም ነው። አንድ ሰው ይፈጠርና ለማደግ የሚያስፈልጉ ነገሮች ይኖሩታል፣ ግን እጅግ ብዙ ነገሮች ይጨምራል፣ ግን ሁሌም ስንጀምር ከትንሽ ነው እና እንደኛ ባለ ደግሞ መሸለም እና እውነተኛ አድናቆት ባልተለመደበት ማህበረሰብ ውስጥ እንደውም ሌላ በጎ ሰውን ሽልማት በማዘጋጀት የሚሸለሙ ሰዎች መኖር ነበረባቸው እንደ አንድ ዘርፍ እና በጣም ከባድ መስዋዕትነት ነው እንደሚከፍሉ የምገምተው እኔም በሌላ ስራ ስለማቀውና በጣም ትልቅ ነገር ነው ማናቸውም። አሁን እጅግ የምናከብራቸው ትልልቅ ሽልማቶች ሁሉ የተጀመሩት እንዲህ ባለ መንገድ ነው። ስለዚህ በጎ ነገሩ ነው በጣም ጎልቶ የሚታየኝ። እናም ዳንኤል ክብረትን በመሳሰሉ በጎ ፈቃደኛ ኢትዮጵያውያን የተጀመረው የበጎ ሰው ሽልማት በተደራጀ ተቋም እንደሚቀጥል በስነ ስርአቱ ላይ የተገኙ አስተያየት ሰጪዎች ተስፋ አድርገዋል። የተሸላሚዎቹ ማንነት አለፍ አለፍ እያለን በሌሎች ዝግጅቶች ለመመልከት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድርን በነገሮች ላይ ይሄ ጥሩ አራያ ነው። ሀገር ውስጥ እንደዚህ መኖሩ እዚህ ውጭ ሀገርማ እንዳለ ሲድ ባለፈው በእናንተ በራዲዮ መጽሔት ፕሮግራም የቀረበው ዩራን እሱ እዚህ ያሉትን ይሸልማል፣ ዲያቆን ዳንኤል ደግሞ እዛ ያሉትን መልካም ነው። ምና ፕሮግራማችን እስከ አራት ሰዓት ይቀጥላል። አድማጮች አሁን ንግድና ምጣኔ ሀብት በኢትዮጵያ ድህነት ቀንሷል የዜጎች የነፍስ ወከፍ ገቢ አድጓል ሲል የኢትዮጵያ መንግስት አስታውቋል። የምሽቱ የንግድና ምጣኔ ሀብት ዝግጅት የህዝብ አስተያየትና የባለሙያ ትንተና ይዟል። የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማግዜር። በኢትዮጵያ ድህነት ቀንሷል የዜጎች የነፍስ ወከፍ ገቢም ጨምሯል ሲሉ የገንዘብና ኢኮኖሚ ልማት ሚኒስትሩ አቶ ሶፊያን አህመድ ለህዝብ ተወካዮች ምክር ቤት በትናንትናው ዕለት ገልጸዋል። የዜጎች የነፍስ ወከፍ ገቢ በጊዜው የገበያ ዋጋ በ2002 ከነበረበት 373 የአሜሪካን ዶላር በ2005 ወደ 550 የአሜሪካን ዶላር ከፍ ብለዋል። በ2003 በጀት አመት በተካሄደው የቤተሰብ ገቢና የፍጆታ ወጪ ጥናት መሰረት በ2003 የድህነት ምጣኔ ወደ 29.6 በመቶ ዝቅ ማለቱን ያሳየ ሲሆን ምጣኔው በ2005 ወደ 26 በመቶ ዝቅ እንዳለ ይገመታል። አቶ ሶፊያን የኢትዮጵያ ምጣኔ ሀብት እድገት የዜጎችን ሕይወት እየለወጠ መሆኑን የገለጹበትን ንግግራቸውን እንዲህ ተነትኑልን። የኢትዮጵያ መንግስት የምጣኔ ሀብት ፖሊሲና እርምጃዎች መሻሻል አለባቸው በማለት የሰላሂስ የሚያቀርቡትን የሀርፐርስ ኮሌጅ ፕሮፌሰር ጌታቸው በጋሻውን ጋብዘናል። ከዚያ በፊት ግን ከዜጎች ድምፅ እንስማ። ይሄ ሁኔታ የዜጎችን ኪስ፣ የዜጎችን ሕይወት የሚመለከት ነውና እንዲሁ በለፍ ተቀደም ወደ ተለያዩ የኢትዮጵያ አካባቢዎች ደውዬ ሳይንሳዊ አይደለም ያሰባሰብኩት መረጃ ግን፣ የእነሱን ድምፅ ሰብስቤ አለሁ። እጅግ በጣም ጨምሯል። እስቲ አብራሩ ልኝ በፊት ከነበረው አሁን በጥረት ነው ያለን እንጂ ምን ምን ያህል እድገት ይኖራልና። በምን ስራ ነው የተሰማሩት? በጉልበት ስራ ነው ግንበኛ ነኝ። ስለዚህ የግንበኛ ገቢ እንዴት ነው ጨምሯል? በፊት ከነበረው ኑሮትስ፣ ከኑሮ ውድነት ጋርም ሲመለከቱት እንዴት ነው ተሻሽሏል? የዛሬ አስር አመት ከነበረው የዛሬ አምስት አመት ከነበረው፣ የዛሬ አምስት ከነበረው ሳይሆን በዚህ አመት በተለይ ብዙ ይሄ ነው የሚባል ነገር ያለ ነገር የለውም በጣም የወረደ ነው። ኮንስትራክሽን እንትኖችም የሉም ፕሮጀክቶችም በመላ ሀገሪቱ፣ ግን በርካታ የሆኑ የመንገድ ስራዎች፣ የግድብ ስራዎች ይከናወናሉና እንዲያው ያ ምናልባት በእርሶ ህይወት ውስጥ ለውጥ አምጥቶ ከሆነ አው እሱ እሱ ለነገ ነገ ትንሽ ተስፋ ይሰጣል። በጣም ጥሩ አመሰግናለሁኝ። የት ከተማ ነው ያሉት? ባህር ዳር እስቲ የሚኖሩበትን ከተማና ክልሉን ይጥቀሱልኝ። ቦሌ ክፍለ ከተማ ወረዳ ሰባት አዲስ አበባ ጉርድ ሾላ ነው የምኖረው። በኢትዮጵያ ድህነት ቀንሷል የነፍስ ወከፍ ገቢም ጨምሯል ይላሉ የገንዘብ ሚኒስትሩ። የእርስዎ ኪስ እንዴት ነው? ኑሮ ትስ ተሻሽሏል ወይ? እንግዲህ ምናለመሰለ ከፖለቲካ አንጻር አይተውት እንጂ ኑሮውን በፍጹም ልትችለው በማትችልበት ደረጃ ላይ እያደገ የመጣበት ታይም ነው። የእርስዎን ሕይወትና የእርስዎን ገቢ፣ የእርስዎን ኪስ፣ የነፍስ ወከፍ ገቢ ሕይወትን እስቲ እንደው ኦኬ፣ ለምሳሌ አሁን ከእኔ ገቢ ብንነሳ የአምስት ሺህ ብር ደሞዝ ተከፋይ ነኝ። ልጄንም ሌላ ትምህርት ቤት ማስተማር እና ኑሮውን በፍጹም በፍጹም በማልችለው አቅም እና በማልችለው ደረጃ ላይ ነው ያለሁት ማለት እችላለሁ። በምን ስራ ነው የሚተዳደሩት? በረጅም ርቀት በሹፍርና ስራ የረጅም ርቀት ሹፌር አምስት ሺ ነው ማለት ነው ገቢው። ድሮ ድሮ መካኒክ ነበርኩኝ። ኑሮው ሲከብደ ደግሞ ይሄ ቢሻል ብዬ ወደዚህ ቀየርኩ። የዛሬ አምስት አመት ገቢዎት ምን ያህል ነበረ? አሁን ምን ያህል ያገኛሉ? እና ደግሞ የኑሮው ልዩነት ውስጥ ምን ይመስላል? የዛሬ አምስት አመት ገደማ ግብርና ሚኒስቴር በምሰራበት ጊዜ ሶስት መቶ አርባ ሰባት ደሞዝ ተከፋይ ነበር። የዛሬ አምስት አመት የሰራዎት ቤት ላይ አንድ እንጨት አልጣልኩባትም ያቅም የገንዘቡ መውደቅ፣ የብሩ መውደቅ የኑሮ መወደድ ተዳምሮ ከአምስት አመት በፊት የሰራው አትቤት ላይ አንድ እንጨት እንኳ ወይም አንድ ስሚንቷ አላስቀመጥኩበት። አሁን አምስት ሺህ እያገኙም ማለት ነው አሁን አምስት ሺህ እያገኘው አንድ እንጨት ወይም አንድ ቆርቆሮ ወይም አንድ ስሚንቶ አባረ ኩባቅም በዚያው ባለችዋል። የዜጎቹን አስተያየት ነው የሰማችሁት። የምጣኔ ሀብት መምህሩ ፕሮፌሰር ጌታቸው በጋሻው መስመር ላይ ይገኛሉ። ፕሮፌሰር ጌታቸው እንግዲህ የገንዘብና ኢኮኖሚ ልማት ሚኒስትሩን ንግግር እንዲሁም የተለያዩ ነዋሪዎች የሰጡትን አስተያየት ሰምተዋል። እንዴት ይመለከቱታል? እርስዎ የገንዘብ ሚኒስቴሩ ቁጥሮቹን ሲገልጹ በዛሬው ዋጋ በዘመኑ ዋጋ መጠን ብለው ነው የተናገሩት። ያ ማለት በዚህ በኢኮኖሚክስ ኖሚናል ወይም ያው በጊዜው ዋጋ የገንዘቡን ግሽበት የዋጋን መናር ሁሉ የሚያጠቃልል ሀሳብ ነው እና በዛ መቅረቡ በጣም ጥሩ ነው። እውነተኛ ገቢ የገንዘቡን የመግዛት ችሎታ የሚገልጽ ቁጥር አይደለም። እኔ አንድ መቶ ብር ኖረኝ አስር ብር ኖረኝ ግድ የለኝም ምን ያህል በቆሎ ወይንም ጤፍ ይገዛልኛል ይሄ ገንዘብ ነው የሚል የሚል ነው እንግዲህ ድህነት ግን በአለፈው አምስት አመት መቀነሱን ነው ሚኒስትሩ የተናገሩት በቁጥርም ሲያስቀምጡት ይሄ እንግዲህ አጠቃላይ ድህነት መቀነሱ ከኑሮ ውድነትም ጋር የተያያዘ አሃዝ አይደለም። ሀያ ዘጠኝ ከመቶ የነበረው ወደ ሀያ ስድስት ከመቶ ቀንሷል ብለዋል። መልካም ዜና ቢሆንም በዚህ አሃዝ መሰረት ወደ ሀያ ሁለት ሚሊዮን የሚሆኑ ኢትዮጵያውያን አሁንም ከድህነት ወላል በታች ነው የሚኖሩት ማለት ነው። ሆኖም የሶስት ከመቶ ቅነሳ ደግሞ መልካም ዜና ይመስላል። እንዴት ነው የሚታየው? ዝም ብሎ ነው ሰውየ እኮ ተናግረዋል። ለፖለቲካ ፍጆት ብሎ ካልተናገሩት በስተቀር በሰው ህይወት ላይ የለወጠው ነገር የለም ነው በአንድ በኩል እኛ ለመኖር አልቻልንም፣ ለመግዛት አልቻልንም እየተባለ የድህነት መጠን ቀንሷል ብሎ መናገር ውሸት ነው። እንዲያውም ድህነት የባሰ ጨምሯል። ዛሬ ሰው በኪሱ የሚይዘው ገንዘብ አንድ ሊትር ዘይት ወይም አንድ ኪሎ ሽንኩርት ሊገዛለት የማይችልበት ደረጃ ተደርሷል። የዓለም አቀፍ የገንዘብ እንደዚሁም የምጣኔ ሀብት መለኪያ ድርጅቶች እና ተቋማት በኢትዮጵያ ምጣኔ ሀብት ላይ ያላቸው አሀዝ ምን ይመስላል? ሰውየው ዛሬ እውነተኛውን ተናግረዋል። እኔ አሁን ዘንድሮ ባለኝ የአገሪቱ ጠቅላላ ምርት ወይም ግሮስ ዶሜስቲክ ፕሮዳክት በሚለው አርባ ሶስት ቢሊዮን ነው። በዚህ ኖሚናል ወይንም በዛሬ የዋጋ መጠን ደረጃ ሲደመር ሲደመር በአገሪቱ ውስጥ የሚመረተው አርባ ሰባት ቢሊዮን ነው። ይህ ደግሞ በነፍስ ወከፍ ገቢ ወደ አምስት መቶ አርባ አንድ ብር ነው፣ ዶላር ነው ነው የሚሉት። ይሄ ማለት ኖሚናል በዚህ በሆነው የዋጋ ግሽበትን ያልተቆጣጠረ ለዛ ያልቀነሰ የመግዛት ችሎታን ያልጨመረ። የገንዘብ ቁጥር በዛ ሲታይ እና ትክክል ነው ሰውየው ያቀረቡት ቁጥር ትክክል ነው። አምስት መቶ ሀምሳ ምናምን ነው ያሉት፣ እኔ ግን ያለኝ አምስት መቶ አርባ አንድ ነው ነፍሶ ወከፍ ገቢ የሚኒስትሩ ቃል ማለት ነው። እንግዲህ በዚህ ጉዳይ ላይ የአፍሪካ ልማት ባንክን ፕሬዚዳንት ዶናልድ ካቢሩካን ካን አነጋግሬ ነበር እና በአጠቃላይ ስለምጣኔ ሀብቶ ያለውን በአፍሪካ በተለይ በአህጉሩ ማለት ነው ያለውን እድገት አስመልክቶ እና የዜጎችን ህይወትስ በምን ያህል ለውጧል የሚል ጥያቄ አንስተን ቀስ በቀስ ነው ይሄ ወደ ዜጎች ሊወርድ የሚችለው። የትሪክል ዳውን ኢኮኖሚክስ የምትሉት የዜጎችን የነፍስ ወከፍ ገቢ ለማሻሻል ቀስ በቀስ ጊዜ ወስዶ የሚሰራ ስራ እንደሆነ ነው የገለጹት። አድማጮች፣ ንግድና ምጣኔ ሀብት የዚህን ቅንብር ሁለተኛ ክፍል በሚቀጥለው ማክሰኞ ሄኖክ ሰማእግዜር ይዞ ይቀርባል። የምሽቱ የመጨረሻው መደበኛ ፕሮግራም ላይ ደርሰናል። ግብርና ነው። አዘጋጁ እና አቅራቢው ሰሎሞን አባተ። ገበሬ ለእርሻ ጉዳይ የሚያውለው ወጪ እንዲቀንስለት፣ በሌላ በኩል ደግሞ ምርቱ እንዲበዛለት በቴክኖሎጂ ላይ የመንጠላጠልና የመመርኮዙ ነገር ከእለት ወደ ዕለት እየበዛ መጥቷል። ባልደረባ የቬሮኒካ ላካፕራ ሰሞኑን በአንድ የቴክኖሎጂ ውጤትና ዘዴ ላይ አተኩራ ነበር። ገበሬዎች የአየር ሁኔታን መተንበይ እንዲችሉ የሚያደርጋቸው እንዲሁም ከአየር ንብረት ለውጥ ጋር እንዲለማመዱ የሚያስችላቸውን ቴክኖሎጂ ፈትሻለች። በዩናይትድ ስቴትስ ማዕከላዊ ግዛቲቱ ኤሊኖይ የሚገኘው የፊን ክሮክስ ቤተሰብ እርሻ በ3200 ሄክታር ላይ የበቆሎና የቦለቄ ምርት ይዟል። በዚህ እርሻ ላይ የሚሰሩት ባልና ሚስት አንድ ልጃቸውና አንድ ተጨማሪ ተቀጣሪ ሰራተኛ ብቻ ናቸው። ይህንን የሚያክል ማሳ ለአራት ለማገላበጥና ለመያዝ ታዲያ ፊንክ ፍሮክሶች የሚጠቀሙት አንድ የተራቀቀ የሚባል ቴክኖሎጂ ውጤት የሆነ መሳሪያ ነው። ማሳው ላይ የሚመላለስ ትራክተር ነው። ይህ ትራክተር በአንድ ጊዜ የአንድ አቅጣጫ ጉዞ ብቻ በአርባ ስምንት ቦዮች ላይ ዘር ይዘራል። ይህ ማለት በዚያ የአንድ ጊዜ ጉዞ የሚሸፍነው የ24 ሜትር ስፋት ያለው የእርሻ ረድፍ ነው። በአንድ በቀጥታ በሚጓዝበት አቅጣጫ ደግሞ ትራክተሩ አሽከርካሪ አያስፈልገውም። እንዲያም ሆኖ ግን አንድ ቴክኖሎጂ የማያቆመው ወይም ቢያንስ የዛሬ አቅሙ የማይገዛው የግብርና አካል አለ። የአየሩ ሁኔታ ዋነኛው ነገር ይመስለኛል። ለመቆጣጠርም አዳጋች የሆነው እርሱ ነው። ሼሊፊን ሮክ የአየሩ ሁኔታ የማይነካው እኮ አንዳችም የግብርናው አካባቢ የለም። የአፈሩ የመዳበር መጠን፣ ተባዮች፣ አረም፣ ምርት፣ ትርፍ፣ ሁሉም ግብርና ለአየሩ ሁኔታ እየተገዛ ነው ይሉናል። ከፊንሮኮቹ ቤት ጀርባ አፈሩ የመድረቅ ምልክት ያሳያል። ወደ ውስጥ ዘለቅ ያሉ እንደሆነ ግን የበቆሎ ዘር እንዲበቅልና እንዲያቆጠቁጥ ማድረግ የሚችል እርጥበት አለው። አሁን ለፊንሮኮች ትልቁ ችግር የዝናቡ መጠን ከማሳ ማሳ ጭምር መለያየቱ ነው። ማሳዎቻቸው በአምስት የተለያዩ የኢሊኖይ አውራጃዎች ውስጥ የሚገኙ በመሆናቸው ከዚያ ወደዚህ በመንዳት ብዙ ጊዜ ያቃጥላሉ። ሲደርሱ ደግሞ ማሳቸው ለአዝመራ የተዘጋጀ ሆኖ አያገኙትም። ባለፈው ዓመት ውስጥ ክላይሜት ቤዚክ የሚባል የኢንተርኔት የአየር ሁኔታ መከታተያ አገልግሎት እየሞከሩ ነው። በየሌሊቱ ከማለዳው 10 ሰዓት ከሩብ ሲሆን ለሼሊ የጽሑፍ መልእክት ይመጣል። የእርሻ ማሳዎች ዝርዝር የያዘ መልእክት ሲሆን እያንዳንዱ ማሳ ባለፉት 24 ሰዓታት ምን ያህል የዝናብ መጠን እንዳገኘም ይናገራል። ይህንን መረጃ እስከ መቶኛ ሚሊሜትሮች በሚወርድ የዝናብ መጠን ነው ወይዘሮ ሼሊ የሚያገኙት። አሁን ካለንበት ወደ አንድ ኪሎ ሜትር ተኩል በሚሆን ርቀት በስተደቡብ አንድ የእርሻ ማሳ አለን። እዚያ ደረቅ እንደሆነ ነው የ ደረሰኝ መረጃ የሚናገረው እዚህ ደግሞ ግማሽ ኢንች ከፍታ ያለው ወደ አንድ ነጥብ ሁለት ሰባት ሳንቲሜትር ማለት ነው የዝናብ መጠን አግኝተናል። እዚያ ብትሄድ ደረቅ ሆኖ ነው የምታገኘው። ስለዚህ ጊዜህንና ጥሪትህን በአግባቡ ስራ ላይ ለማዋል በጣም ጥሩ መሳሪያ ሆኖ አግኝቸዋለሁ። ይሁን እንጂ ያንን ያህል ትክክለኛነት ያለው የአየር ሁኔታ መረጃ ለማግኘት ብዙ አቅም መጠቀም ያስፈልጋል። ከሰማይ የሚወርደውን ርጥበት በተመለከተ በየቀኑ በየሰዓቱ የሚታደስ የአስር ሚሊየን ነጥቦች መረጃ እናገኛለን። ትሪስታን ዶርጌቫል ያንን ክላይሜት ቤዚክ የሚባል የአየር ሁኔታ የኢንተርኔት መከታተያ አገልግሎት የሰራውና የሚቆጣጠረው ክላይሜት ኮርፖሬሽን ባልደረባ ኩባንያቸው ብሔራዊውን የአየር ሁኔታ አገልግሎት እንደሚያገኝ ገሚሱ በመንግስት የሚሰጥ ገሚሱም ከግል አገልግሎት ሰራተኞች የሚገኝ እንደሆነ ይናገራሉ። ራዳሮችን፣ የዝናብ መጠን መለኪያዎችንና ሳተላይቶችን ጨምሮ በየሜዳው ላይ ስላለ ሁኔታ እጅግ በጣም ጥሩ የሆኑ መረጃዎችና ስዕሎችን እናገኛለን። ክላይሜት ኮርፖሬሽን አንድ ግዙፍ የሚባል ግብ ለራሱ አስቀምጧል። የዓለም ሕዝቦችና ንግዶች ሁሉ ከአየር ንብረት ለውጡ ጋር እንዲለማመዱ ማገዝ ይላል። በክፍያ የሚገኘውን የላቀ ጥራትና አቅም ያለውን የአገልግሎቱን አይነት በዚህ ዓመት አውጥቶታል። ይህኛው አገልግሎት ገበሬዎች ምን ቢያደርጉ መልካም እንደሆነ እስከ መምከር የሚደርስ ስራ ያከናውናል። ምን ቢዘሩ ወይም ቢተክሉ እንደሚሻላቸው፣ ማዳበሪያዎችንና ጸረ ተባይ መድኃኒቶችን መቼ ቢጠቀሙ የተሻለ ውጤት እንደሚያገኙ ይነግራቸዋል። ሰብላቸው ገበያ ላይ ሲወጣ ምን ያህል እንደሚሸጡትና ትርፋቸው ወይም ጉዳታቸው ምን ያህል ሊሆን እንደሚችል ይተነብይላቸዋል። ከግብርና ጋር የተያያዘ የማማከር አገልግሎት አዲስ ክስተት አይደለም። እንደ ኤሪክ ጎርደን አይነት ሰዎች ለአመታት የቆዩበት ስራ ነው። በአዝመራ ወቅት ከብዙ ገበሬዎች ጋር በቀን ሁለትና ሶስት ጊዜ በስልክ አወራለሁ። ከሰዎች ጋር የምትሠራው ስራ ነው። ቴክኖሎጂው የሰዎችን የምክክር አገልግሎት ያስቀረዋል የሚል ስጋት ብዙዎች በስራው ላይ የተሰማሩ ቢኖራቸውም ጎርደን ግን የሚያስቡት በሌላ መንገድ ነው። እኔ ቴክኖሎጂውን እንደ መተኪያ አይደለም የማየው፣ ይልቅ የተሻለ አገልግሎት እንድንሰጥ ውጤታማ እንድንሆን የሚያደርገን መሳሪያ ነው። የክላይሜት ኮርፖሬሽኑ ትሪስታን ዶርጌቫል ከጎርደን ሀሳብ ጋር ይስማማሉ። እነዚያ የኮምፒውተር ማሳያዎች እኮ ሰው ባስገባባቸው የመረጃ መጠን የሚሰሩ ናቸው ይላሉ። ይህ ማለት ኩባንያው ስለ እያንዳንዱ ማሳ ዝርዝር መረጃ ማግኘት አለበት። እነዚያን መረጃዎች ደግሞ የሚያውቀው አራሹ ወይም ገበሬው ብቻ ነው። That's why I think it's very important for us ለዚህ ነው ከአራሾቹ የምናገኛቸውን መረጃዎች እንዴት ስራ ላይ እንደምናውላቸው የሚነግሩን ግልጽ መመሪያዎችና መርሆች ሊኖሩን የሚገባው። ክላይሜት ኮርፖሬሽን እነዚያን መረጃዎች የሚይዘው በተጠበቀ ምስጢርነት መሆኑን ዶርጌቫል ገልጸዋል። ሸሊፊን ሮክ ግን ከእሳቸው መረጃ ምን ያህሉን ማጋራት እንዳለባቸው መወሰን በእጅጉ የሚያሳስባቸው ጉዳይ ነው። በውድድሩና ከጎን ሆኖ የሚከታተልህ ሰው እንዳለ ስታውቅ መረጃውን እንዴት አድርገህ እንደምታወጣው አታውቅም። በዚህ በምንነጋገርበት አጋጣሚ ያ ከጎን ሆኖ የሚከታተልህ ወይም የሚያጮልቅብህ ሞንሳንቶ የሚባለው ኩባንያ ነው ግዙፉ ዘር አምራችና አቅራቢ የቴክኖሎጂና የግብርና ኩባንያው ሞንሳንቶ ክላይሜት ኮርፖሬሽንን ከጥቂት ወራት በፊት በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም መጨረሻ ላይ ወደ አንድ ቢሊዮን ዶላር በሚጠጋ ገንዘብ ገዝቶታል። ምንም እንኳ የሚሰጧቸው መረጃዎች አግባብ ባልሆነ መንገድ ሊሰራባቸው እንደሚችል አብዝተው የሚሰጉ ብዙ ገበሬዎች የምኖራቸውን ያህል፣ ያንን ኃላፊነትና አደጋ እየተጋፈጡ ለመቀጠል የተስማሙም ብዙ አሉ። ብዙዎቹ ያንን የተራቀቀ ክላይሜት ፕሮ የሚባል አገልግሎት የገዙ ገበሬዎች ከአራት መቶ ሺህ ሄክታር በላይ በሚሆን መሬታቸው ላይ እየተጠቀሙበት መሆኑን ሞንሳንቶ አመልክቷል። ሞንሳንቶ መስፋፋቱን እንደቀጠለ ነው። ከበቆሎስ፣ ከቦለቄና ሌሎችም አዝዕርት ባሉት ላይ ሁሉ የተንሰራፋ አቅም ለማጎልበትና ለመቆጣጠር አቅዷል። እሱ እያጠቀለለ ይመስላል። ፕሮግራማችን ተጠናቋል በእኛ በኩል ነገ ከምሽቱ አንድ እስከ አንድ ተኩል ከዛም በመደበኛው በሶስት ሰዓት እስከምንገናኝ በዚህ በንጉሱ በጀመረው የታደለ በቀለ ዜማ ነው ብሏል። ሰላም ወደ ትግርኛ ቋንቋ ስርጭት በዚሁ ሙዚቃ እንሸኛችኋለን። ደህና ደሩ Food over gas